ተቃዋሚው ፓርቲ አረና ትግራይ አራተኛ ድርጅታዊ ጉባኤውን በቅርቡ አካሂዷል። አረና በዚህ ጉባኤው ወቅት አቶ አብርሃ ደስታን በሊቀመንበርነት መርጧል። አቶ አብርሃ በመቀለ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። አረና በጉባኤው ወቅት የድርጅቱን የፖለቲካ አቅጣጫ በሚመለከት በዝርዝር መወያየቱ ተገልጿል። እንዲሁም በወልቃይት ጉዳይ ላይ ሰፊ ውይይት ማካሄዱን፣ የመፍትሄ አቅጣጫም መጠቆሙን ሪፖርተራችን ግርማይ ገብሩ ከመቀሌ ዘግቧል። ግርማይ አዲሱን የድርጅቱን ሊቀመንበር አቶ አብርሃ ደስታን አነጋግሯል። የምሽቱ ዴሞክራሲ በተግባር ዝግጅት ዘገባችን ነው። አረና ትግራይ ለዴሞክራሲና ለሉዓላዊነት ባለፈው ጥር መጨረሻ አካባቢ በመቀለ ከተማ አራተኛ ድርጅታዊ ጉባኤውን ማካሄዱን ይታወሳል። አረናም በመቀለ ዩኒቨርሲቲ በፖለቲካል ሳይንስ ምሁርና መምህር የሆኑትን አቶ አብርሃ ደስታን ደግሞ በሊቀመንበርነት መምረጡን በዜና ሰዓታችን ጠቁመን ነበር። አቶ አብርሃ ደስታ ጉባኤተኛው በምን ላይ ነበር የተወያየ? አሁን ያለው ሀገራዊ ወቅታዊ የፖለቲካ ቀውስ መንስኤ ምንድን ነው? መፍትሄውስ ምን ሆን አለበት? ምን አይነት ተልእኮ ይዘን ነው መስራት ያለብን የሚለውን ተወያይተናል በዚህ ስር የወልቃይት ጉዳይ እንደ እሹ ስለተነሳ ምን መሆን አለበት የሚለውን አይተናል በኢትዮ ኤርትራ ህዝቦች ግንኙነት ላይ ተወያይተናል እና በርካታ ነጥቦች ሌሎችም አንስተን ውሳኔዎችን አሳልፈናል እንግዲህ አሁን ጉባኤ ያካሄዳችሁበት ወቅት በኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ የታወጀበት ጊዜ ላይ ሆናችሁ ነበር ያካሄዳችሁት ለመሆኑ ይህ አዋጅ በእናንተ ላይ የፈጠረው ጫና ምንድን ነው? በፖለቲካ እንቅስቃሴያችን ተጽዕኖ አለው። እንደፈለግን መንቀሳቀስ አልቻልንም። ጉባኤው መደበኛ በመሆኑ ከዚህ በላይ መተላለፍ እንደማንችል ተገንዝበን ነው። በዚህ አጣብቂኝ ሁኔታ ውስጥ ሆነን ጉባኤያችንን ያካሄድ ነው። ጉባኤ ለማካሄድ መጀመሪያ በየወረዳው በየዞኑ ስብሰባ ና ግምገማ ተደርጎ ሰዎች ይመረጣሉ አሁን ግን በአስቸኳይ ጊዜ አዋጁም አሳወው አይቻልም የሚል እየከለከሉ ስላስቸገሩን የአስቸኳይ ጊዜ አዋጁም ቢኖር ኢህአዴግ ፓርቲዎችን ጠርቶ እኛ የፖለቲካ ፓርቲዎች ስብሰባ አልከለከልንም በቢሮዋቸው በተለያየ መንገድ የራሳቸውን ስብሰባ ማድረግ ይችላሉ ብሎ ባሳወቀው መሰረት ነው እየተሰበሰብ ነው አረና ጉባኤውን ካካሄደ በኋላ በማህበረሰባዊ ድረገጽ በተለይ ደግሞ በፌስቡክ ላይ በጣም በርካታ ሰዎች ስለ የአረና አቋም እየተወያዩ ነው ያሉት፣ እና እስካሁን ጥርት ያለ አቋማችሁን እንድንሰማ አረና ክልላዊ ድርጅት ነው ወይስ አገራዊ ድርጅት ነው ነው የምንለው። አረና ሀገራዊ አጀንዳ ያለው በክልል የሚንቀሳቀስ ድርጅት ነው። የምንንቀሳቀስበት ክልል ትግራይ ነው። ነገር ግን አጀንዳችን ሀገራዊ ነው። ምክንያቱም ዲሞክራሲ ስንል ስለ ኢትዮጵያ ሕዝብ ዲሞክራሲ፣ ስለ ኢትዮጵያ ሕዝብ ነፃነት፣ ስለ ኢትዮጵያ ሕዝብ እኩልነት ነው የምናወራው። ሉዓላዊነት ስንልም ስለ ኢትዮጵያ መሆኑ ነው። ምክንያቱም የክልል የሚባል ሉዓላዊነት የለም። ሉዓላዊነት ሁሌ የሀገር ነው። ስለዚህ አጀንዳችን ሀገራዊ ነው። ሁሉንም ኢትዮጵያውያን በእኩል ሊያገለግል የሚችል ሊጠቅም የሚችል አጀንዳ ይዘን ነው እየተንቀሳቀስን ያለ ነው። ስለዚህ አረና ሀገራዊ አጀንዳ ያለው ክልላዊ ፓርቲ ነው። በሌሎች ክልሎች ውስጥ ከሚገኙ የፖለቲካ ድርጅቶች ጋር ከአሁን በፊት እንቅስቃሴ ጀምረዋል ወይስ ከትግራይ ውጭ የሚኖሩ ሰዎች የድርጅቱ አባል የሆኑበት ሁኔታ አለ? አሁን በክልል ደረጃ ስለምንንቀሳቀስ በትግራይ ክልል የሚኖሩ የተለያዩ ብሔር ተወላጆች አባላት ይሆናሉ፣ አባል መሆን ይችላሉ። በሌሎች አካባቢዎች ግን እዛ ካሉ ፓርቲዎች ጋር ነው በጋራ የምንሰራው። ለምሳሌ አሁን በኦሮሚያ ክልል ከሚንቀሳቀስ ኦፌኮ ጋር አብረን እንሰራለን። በደቡብ ክልል ከሚንቀሳቀስ ደቡብ ህብረት ኢሶዴፓ ጋርም አብረን እንሰራለን። በመድረክ ደረጃ ማለት ነው። ስለዚህ በሌሎች በፓርቲዎች ደረጃ ነው የምንንቀሳቀሰው። በትግራይ ክልል ግን በትግራይ ክልል የሚኖር ሰው አባል መሆን ይችላል። አባላትም አሉ። አንዳንድ ሰዎች አረናን የወቀሱበት አንድ ርዕሰ ነገር ከወልቃይት ጋር በተያያዘ ነው። በተለይ ደግሞ በአረና ውስጥ የማዕከላዊ ኮሚቴ አባልና የጽህፈት ቤቱ ኃላፊ ሆነው የተመረጡት አቶ ዘነበ ሲሳይ ትግርኛ ስለተናገርኩኝ የትግራይ ሰው ነኝ ማለት አይደለም፣ ወልቃይትም በአማራ ክልል ውስጥ እንደሚገኝ ይህንን በሚመለከት በተደጋጋሚ ስለጻፉ በጣም በርካታ ሰዎች አረናን ሲወቅሱ ነበር። አገራዊ አጀንዳ ይዛችሁ በምትንቀሳቀሱበት ጊዜ እንደዚህ አይነት ነገር ከህዝቦች ጋር ቅራኔ ውስጥ አያስገባችሁም ወይ? መልካም አሁን አረና ድርጅት ነው፣ ግለሰብ አይደለም። ስለዚህ ግለሰቦች የራሳቸው አቋም ሊያንጸባርቁ ይችላሉ። ነገር ግን የፓርቲው አቋም ከዚህ የተለየ ነው። ምክንያቱም አረና በወልቃይትም ይሁን በሌላም ይሁን የያዘው አቋም በተለያየ መንገድ መግለጫ ያወጣል። የሚወጣውን መረጃ መሰረት አድርገን ነው የአረና አቋም ነው ወይ አይደለም ማለት የምንችለው። ስለዚህ በአረና ደረጃ በወልቃይት ጉዳይ የያዝ ነው። አንድ ችግር ስንፈታ ታሳቢ የምናደርገው አንደኛ የሀገር አንድነት፣ የህዝቦች አንድነት ቅድሚያ እንሰጣለን። ህዝቦች ተከባብረው ተፈቃቅረው የሚኖሩባት ኢትዮጵያ ለመመስረት ነው የምንፈልገው። ሁለተኛ አንድ ሀገር ሆኖ ክልሎች ይኖራሉ። ክልሎች ደግሞ አስተዳደራዊ መዋቅሮች እንጂ ሉዓላዊ ግዛቶች አይደሉም። ስለዚህ አንድ አካባቢ ለአስተዳደር በሚመች መልኩ ወደሆነ ሆነ ቦታ ሊካለል ይችላል። ከዛ ከተካለለ በኋላ ማስተዳደር ነው። ስለዚህ ክልሎች እንደ አስተዳደራዊ መዋቅሮች ነው የምናያቸው። ወደ ችግሩ ስመጣ አረና ያጠናው ችግር የወልቃይት ችግር የአስተዳደር ችግር ነው። የዲሞክራሲ ችግር ነው። የህዝቡ ጥያቄ የመብት ጥያቄ ነው። ማንኛውም ሰው በየትኛውም የኢትዮጵያ መሬት በነፃነት ማንነቱ ተከብሮለት የመኖር መብት አለው። ስለዚህ ህዝቡን አነጋግረን ያገኘ ነው ሀሳብ ምንድን ነው? በወልቃይት በሌሎች የትግራይ አካባቢዎችም እንደሚፈጸም ሁሉ ህዝቡ መብት አይከበርለትም። ግን መንግስት ለዚህ ችግር መፍትሄ ማፈላለግ ሲገባው የወሰደው የሀይል እርምጃ ነው፣ ህዝቡን ማስፈራራት ነው፣ መግደል ማሰር ነው። ስለዚህ ህወሓት የወሰደው የመፍትሄ አሰራር ስህተት ነበር። ችግሩን ወደ ማባባስ ደረጃ ነው ያደረሰው። ስለዚህ የህዝቡን ጥያቄ መልስ ቢያገኝ ኖሮ እነዚህ አይነት ችግር አይፈጠርም ነበር። እናም አረና ቢያስተዳድረው የህዝቡን ጥያቄ በአግባቡ እየመለሰ ህዝብን ማስተዳደር ህዝብን ተቻችሎ እንዲኖር ማድረግ ይቻል ነበረ የሚል ግንዛቤ ነው የተወሰደው። የመጨረሻው የዲሞክራሲ አሰራር ህዝበ ውሳኔ ማድረግ ነው። ህዝቡ ወዴት ይካለል የሚለውን ፓርቲዎች አይደለም የሚወስኑት። እዛ የሚኖር ህዝብ ወዴት መካለል እንደሚፈልግ ይጠየቃል። በህዝበ ውሳኔ መሰረት ወደሚፈልገው ይካለላል ነው አሁን ባለው ሁኔታ ግን አስተዳደሩ መስተካከል አለበት። እኛ ብንመረጥ ችግራቸውን ፈተን ህዝቡ ተከባብሮ የሚኖርበት ሁኔታ መፍጠር እንችላለን የሚለው ነው ወሰድ ነው። አረና ትግራይ ልክ እንደስሙ ስሙ አንዳንድ ሰዎች ምንድ ነው የሚሉት የትግራይን ህዝብ ይወክላል ወይ? የትግራይን ህዝብ ጥቅም በሀገር አቀፍ ደረጃ ያስከብራል ወይ? ሁለት ነጥቦች ላንሳ። አንደኛ ሀገራዊ ተልዕኮ አለን፣ ኢትዮጵያን የማቆየት ተልዕኮ አለን። ለእኛ ኢትዮጵያዊነት የአብሮነት ቃል ኪዳን ነው ስለዚህ አብረን የምንኖርበት ስርዓት ማመቻቸት መቻል አለብን ከሚል ነው። ሁለተኛ ኢትዮጵያ የፖለቲካ ስርዓት ነው የሚያሰቃየን ህዝቦችን የሚለያየው እንጂ፣ ከድሮ ጀምሮ ኢትዮጵያ ለሁላችን የምትበቃ ሀገር ናት። ስለዚህ በሀገር ደረጃ ፖለቲካው ከተስተካከለ፣ ለሁሉንም የሚጠቅም ስርዓት ከተገነባ መገንባት ይቻላል። ሁላችን የምንጠቀምበት አግባብ መፍጠር እንችላለን። ባይነን ሌላ እኛ የትግራይ ህዝብም ወክለን በሀገር ደረጃ እንግዲህ ስንሰራ ሌሎችም በሀገር ደረጃ በፌዴራል መንግስት በጋራ የምንሰራበት ሁኔታ ነው የምንፈጥረው። ስለዚህ የትግራይን ህዝብ ጥቅም ማስከበር የምንችለው በትግራይ ክልል ብቻ ተንቀሳቅሰን አይደለም፣ በሀገር ፖለቲካ መሳተፍ አለበት። ከኤርትራ ጋር ያለው ግንኙነት በድንበር በኩል የተነሳው ግጭት ውሳኔ እንደተሰጠው ይታወቃል። ቢሆንም ግን አሁን አረና ከኤርትራ ጋር ያለው ግንኙነት እንዴት ነው መፍታት ያሰበውና የወሰነው? የተወሰነ ውሳኔ የፖለቲካዊ ውሳኔ ነው። ግን ፖለቲካዊ ውሳኔ መፍትሄ ሲሆን አላየንም። አሁንም ኖፒስ ኖወር ሁኔታ ነው ያለው። ይህንን ጎድቶናል። ስለዚህ የህዝብ ለህዝብ ግንኙነት በኢትዮጵያውያንና በኤርትራውያን መካከል የሚኖር ግንኙነት አጠናክረን ሁለቱም ህዝቦች ተከባብረው፣ ተዋደው፣ ተቻችለው የሚኖርበት ሁኔታ ለመፍጠር ነው ያሰብ ነው። ስለዚህ ቅድሚያ የምንሰጠው የህዝብ ለህዝብ ግንኙነት ነው እንዲጠነክር ነው ከዛ ይህን ችግር ከፈታን የፖለቲካ ውሳኔውን መፍታት ይቻላል። አቶ አብርሃ ደስታ ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ትምህርት ከተመረቁ በኋላ በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪ ሆነው እያገለገሉ ይገኛሉ። በአሁን ሰዓት ደግሞ አረና ፓርቲውን ለመምራት በሊቀመንበርነት መርጧቸዋል። ለቆይታችን በጣም ነው የማመሰግኖት። እኔም በጣም አመሰግናለሁ ግርማይ።